ሰላም ሰላም፣ ጤና ይስጥልኝ፣ እንደምናላችሁ የተከበራችሁ አድማጮቻችን ከዚህ አሜሪካን ድምፅ ሬዮ ጫባ በቀጥታ የሚተላለፍላችሁ ጋቢና የተሰኘው ፕሮግራማችን ተጀምረዋል። የማስተናግዳችሁ ዲጄ ፋያሱ ነኝ። አብራችሁን እንድትቆዩ በመጋበዝ እንግዲህ ዛሬ 2015 የመጨረሻው ቀን ነው የመጨረሻው ሐሙስ እንግዲህ ሁላችንም ተዘጋጅተናል በያለንበት በተለይ ውጭ ሀገር የምትኖሩ ኢትዮጵያውያን በሙሉ እንግዲህ ይህንን የአዲስ አመት ለመቀበል ዛሬ ኢቡንም ለማክበር ተዘጋጅተናል እኛም ተዘጋጅተናል ከዚህ ከአሜሪካን ድምፅ ፕሮግራሞቻችን በጣም ያማሩ ናቸው እንግዶችም አሉን አብረን እንድንቆይ በመጋበዝ እንግዲህ በዚህ በምታደምጡት በማዶና ሆሊዴይ በተሰኘው ዜማ ፕሮግራማችንን ጀምረናል ሃሊዴይ ያለመጣችሁት የማዶና ሙዚቃ ነው። እጅግ ተወዳጅ የሆነ የበዓል ወይም የአመት በዓል ሙዚቃ ነው። ዲጄ ፋቱ ነኝ እንዳልኳችሁ ዛሬ የተለያዩ ሰዎችን አነጋግር ያለው ከዛም ውጭ ደግሞ በስልክ እንግዶች አሉኝ። ሶስት እንግዶች ነው ዛሬ አብረውን የሚቆዩት እስከ ፕሮግራማችን መጨረሻ ድረስ ከተለያዩ ዓለም ክፍል ያሉ ሰዎች ናቸው። በጣም የተራራቁ ናቸው። አንደኛው ዮኒ ውቤ ይሰኛል። የሙዚቃ ፕሮዲውሰር ነው ጀርመን ሀገር ነው ንሮሆን ያደረገው ዮኒ አለ ዮኒ በጣም አሪፍ። ሌላው ደግሞ አውስትራሊያ ነው የሚኖረው የኢትዮጵያን ባህል ፕሮሞት የሚያደርግ እንደ ፕሮሞተርም ነው ዋናው ስራሱ ባይሆንም ግን ፕሮሞት ያደርጋል። ዘሩ ይባበል ይሰኛል፣ ወይም ዘሩ ነው የምንለው ባጭር ስሙ። ዘሩ ከአውስትራሊያ አለ። ነው፣ ሰላም ነው? ሰላም ነው ሌላ ደግሞ ወደ ኢትዮጵያ ስንሄድ ወጣት ነው፣ በጣም ወጣት ነው፣ ከምታስቡት በላይ ወጣት ነው። ግን ጎበዝ ሙዚቀኛ ነው፣ ወደፊት ተስፋ የሚጣልበት ሙዚቀኛ ነው። እሱ ደግሞ ናቲ ተርነር ይላል ስሙን። እራሱ ነው ያወጣው መሰለኝ፣ በኋላ እንጠይቀዋለን። ናቲ አለ አለ አለ። ስለዚህ ሶስታችሁም አላችሁ ማለት ነው እንግዲህ ፕሮግራሜን ጀምሬ ያለሁኝ እንኳን ፈረንጆቹ አዲስ ዓመት አደረሳችሁ። ዛሬ ኢቡ ነው። ከዘሩ ብጀምር፣ ዘሩ ፍላይር ጌን የመጣሁት አልከኛል። ወዴት እየሄድክ ነው? አሁን ወደ ፐርት የገባሁት። ናይስ ናይስ። ባለፈው እንዴት ነው በዓል እናንተ ጋር የኢትዮጵያኖች ላይክ እንደዚህ አይነት በዓል ላይ ኒዚቭ ላይ ትንሽ ቀዝቀዝ ያለ ነው፣ ግን የእኛን ክርስትመስ ለማክበር በጣም ተዘጋጅተናል። አዎ እያማሟክ እንደሆነ ባለፈው አውርዳ ነበር። የዛሬ ሳምንት ስናወራ ወጣቶችን እንሰብስበን በደንብ ሰላም ኢቨንት ብለን እያስተካከልን። በጣም አሪፍ ሰላም ኢቨንት ማለት በጣም አሪፍ። ስለዚህ እንደዚህ እናርጋ፣ ወደ በኋላ መሀል ላይ ስንመልስህ ስለ ሰላም ኢቨንት በደምብ ታስረዳናለህ፣ ስላለው እዛ አካባቢ ስላለው መንፈስ በሙሉ ትነግረናለህ። ወደ የሆኒ ከመሄድ በፊት ናቲ ነው መሀል ላይ ላስገባው። ናቲ እንዴት ነህ? ሰላም ነው እንዴ? ናቸው አለን ኢትዮጵያ፣ እንዴት ነው የዚህ የፈረንጆች አዲስ አመት እንዴት ነው? ያው እንግዲህ እዚህ እየደመቀ ነው፣ ያው እንግዲህ በድምቀት እያከበሩት ነው። ያው እኔም ትንጭ ቤቼ ከጓደኞቼ ጋር አገናኛለሁ ብያለሁ። ኮንሰርት አለ ዛሬ። ልትወጣ አስበሀል? ወዴት ነው የሚካሄደው? ዛሬ እስካሁን አልወሰንም፣ ግን የሆነ ኮንሰርት አለ ብሎኛ። ብቻ በጣም ደስ ይላል። ድምቅ ብሏል። ደምኳል። እንደኛ ይሆናል ወይስ እንዴት ነው? እንደኛ በዓል ነው ወይስ? አይ ቲንክ በጣም የዛሬ ደመቀ መሰለኝ። በጣም ያማምራሉ ያለው ሰው ውጭ፣ ምናምን የሚታየው ነገር ምናምን። ብቻ ደስ ይላል። ውብ ነው ነው የምትለኝ? የሚታየው ነገር ሁሉ ያምራል ነው የምትለኝ? አዎ በጣም ደስ ይላል እና ሞ ከዞሬ ከዚህ ሳብ በኋላ ደግሞ ደስ የሚል ይመስለኛል። እንግዲህ እንግዲህ አብረን እንቆያለን። እንግዲህ አብረን እንቆይ። የት ምን እንዳትሄድ። ተመልሰን ደግሞ እንመጣለን ዮኒ እግዚአብሔር ይመስገን። የሆነ እንግዲህ ላስተዋውቅህ ብዙዎቹ በስን ባል ላያውቁህ ይችላሉ። ብዙ ጊዜ ከጃኪ ጎሲ ጋር አብረህ በጣም ይገርማል። በደመቀ ሁኔታ ነው አሁን እዚህ እየተከበረ ያለው። አሁንም ደግሞ ዝግጁ ላይ ነው። እኛም ደግሞ ኮንሰርት አለን እና ከአዲስ አበባ ትላልቅ አርቲስቶች መጥተዋል። አሁን ይገርማል። እንደውም እኔ ወደ ሳውንድ ቼክ እየሄድኩኝ ነው። አጋጣሚ ነው ያገኘኝ፣ ጥሩ ሰዓት ላይ ነው ያገኘኝ። አብነት አጎናፈርና ሚኪያስ ቸርነት ናቸው እና በጣም ይገርማል። ጥሩ ዝግጅት ነው ያለው። ሰውም አድፎት በአጠቃላይ በጣም ደስ የሚል ሁኔታ ነው ያለው። ስለዚህ ሞቅ ብሏል እያላችሁ ነው፣ በየቦታው በጣም በጣም በጣም ደስ ይላል። እስኪ የአንተና የናቲን በመጨረሻ ላይ የሰራችሁት አዲስ አበባ የሚል ሙዚቃ ነበራችሁ። እኔ ከሚመቸኝ ቦታ ላይ ነው የቆረጥኩት፣ ግባ በለው ከሚለው ጋር። ግባ በለው በቃ ግባ በለው እንሰማና ደግሞ እመለሳለን። አብራችሁ ይቆዩ እንዳትሄዱ። አለን አለን Shake it back, back yeah.

አድማጮቻችን ያደመጣችሁት ሙዚቃ የዮኒ ውቤ የራሱ ሙዚቃ ነው። እሱም አለበት ከናቲ ማን ጋር ሆነው አዲስ አበባ የሚል ሙዚቃ ሰርተው ነው። ቪዲዮ አለ። በጣም ደስ የሚል ቪዲዮ ነው። ዩቱብ ላይ ታገኙት አላችሁ። አዲስ አበባ፣ ዮኒ ውቤ እና ናቲ ማን ናቸው። ማስተናገዳችሁ ዲጄ ፋቱ ነኝ። ጣቢያችን የአሜሪካን ድምጽ ነው። ፕሮግራማችን ጋቢና ቪኦኤ የተሰኘ አዲስ የጀመርነው ፕሮግራማችንን ነው። በፕሮግራማችን ዘና እንደምትሉ ተስፋ አደርጋለሁኝ። ቁርሴን በጣም ነው መወደውና ሁሉ ጊዜ ጠዋት ከእንቅልፍ የተነስች ወደ ስራ ሲሄድ ቁርስ ቤት ሳልገባ ወደ ስራ አልመጣም፣ ምንም ነገር ቢፈጠር። ዛሬ እንግዲህ ጎራ ያልኩት ወደ ከረን የሚባል የኤርትራውያን ቁርስ ቤት ነው፣ እና እዛ በአጋጣሚ አስተናጋጇን አግኝቻት እያዋራኋት ነበርና ልቀናት ፈቃደኛ ስለሆነች አንዳንድ ነገሮች አውርተናል። Breakfast combo? white. <inaudible> white <inaudible> <inaudible> <inaudible> okay. uh, እንዳደመጣችሁት በጣም ምርጥ የሆነ ቁርስ ቤት ነውና ጓደኞች ሁሉ ጊዜ ነግሩኝ ነበር ስለዚህ ቁርስ ቤት እና ዛሬ በስልክ ደወልኩና ክፍት እንደሆነ አረጋግጬ ቀጥታ ሄድኩኝ። ለምለም ትባላለች አስተናጋጇ። መረጭልኝ አልኳት፣ መረጠችልኝ። ሶስት አይነት ምግብ ነው። ጨጫብስ አለው እዚጋ፣ ፉል አለው እዚህ ጋር፣ ደግሞ እንቁላል አለው። በጣም የሚቀርም ምግብ ነው። ከአሁን በኋላ መበላም አልመሰለኝም። እንዲህ እንዲህ እያልን ስለአንዳንድ ነገሮች አውርቻት ነበር። ስ ያድምጧት

እንዳለመጣችሁት፣ በጣም ፈገግታ የተሞላች ወጣት ናት እና ደስ ይላል። እና ቪኤንም እንደምታደም ጥለግ ላይ ነበረ የነበረ። ከሀገሯ ከወጣች በጣም ቆይታለች፣ ከሀያ አመት በላይ ሆኗታል። ግን እንግዲህ ቅርብ ቀን የዛሬ አምስት ወር ሄዳ ለስምንት ወር ቆይታል፣ ይመጣችሁ በጣም ደስታ ይታያል ፊቷ ላይ እና በጣም ጥሩ ወሬ እያወራን ነበረ። እንግዲህ ወደ መጨረሻው ደረሰን እና ልሄድ ሆነ ሂሳብ ልከፍል ሆነ እንግዲህ የምትዩ ነገር ካለ ብዬ

Annelle. <laughs> thank you, thank you, አመሰግናለሁ። በጣም አሪፍ ነበር። ቁርሱም አሪፍ ነው፣ ወሬያችንም አሪፍ ነው። አሁን ደግሞ አሪፍ የሆነ የኤርትራ ሙዚቃ እንጋበዛቸዋለን። ዝነኛው አብርሃም አፈወርቂ ሰማይ ወደ እናንተ سعر اللقوة أو مي، من سعرهم سعر في الشيخ في الشيخ طاملي كله في الشيخ في حساب في في الشختة حاملة عقلة لينك سابسة في الشختة حاملة سعر مدراي سعر نتسكر نبراك بيدنين نمرقو نحن نسيب اللوم سقفو هاد سناني حياني نفسي الرقة فيك بيوم نفسي رقة براي كركن كل من هدفي تتسابايك وكنت متواتيك لأن يطلع عني نتسابق مرر مردي واتكسر النفاق أنا انه قوى ميناء زحاس بوحدي زي السمس كينا في الشغطة عملا كل ترام في الشغطة عملا في الشغطة عملا يبقى محسن في الشغطة عملا في الشغطة عملا هاي حلالين كسابسي سمرا الليل في الشغطة عملا سعر امبرايس سعر النكسة جميل ناس ليكو بو يا من اللى انت انت انت رح كساب بس سمر الليل يطعم حساب في الشيخ تعامل في الشيخ تعامل كل قلت في الشيخ تعامل في الشيخ ده يطعم يتعامل في الشيخ تعامل في الشيخ تعامل آي حلالين كسها اللي الليل في الشيخ تعامل ايه؟ سعر مبرعي سعر نتسقمي كسها الليل አድማጮቻችን ተመልሰናል። ዛሬ ዙረቱ ሰፋ ያለ ነው። አውስትራሊያም ደርሰናል፣ ጀርመንም አልፈናል፣ አዲስ አበባም ነካክተናል፣ ኤርትራም እዛው አካባቢ አልጠፋንም። እንግዲህ እንደዚህ እያልን ከዚህ ከአሜሪካ ድምፅ እንቀጥላለን። ፕሮግራማችን፣ እንግዶቻችን አላችሁ አደለን መስመር ላይ አሉ ሁሉም አለ። በጣም ደስ ይላል። እያሰብኩት ነበር ኮምቢኔሽናችን። ፕሮሞተር አለ፣ ሙዚቀኛ አለ፣ ዘፋኛ አለ። ስለዚህ ዲጄ ነው የቀረው። ዲጄ ደግሞ አለ እና ከዘሩ ልጀምር። ዘሩ ያው ባለፈው ስናወራ ነበር እና ሐሳቡን አውስትራሊያን ስንት አመት ኖርክ? አስራ ስድስት አመት ኖርክ? እየተነጋገርን ነበር እና ይሄ የፕሮሞሽንህ ሀሳቡ ሰላምን እየነገርከኝ ነበር፣ ስለ ሰላም ፕሮሞሽን እና አድማጮቼ እንዲያውቁ ፈልግ ያለው እና እስኪ ንገረኝ ስለ እሱ። መጀመሪያው ዌብሳይት በኢትዮጵያ ዝን ኦስትራሊያ ፌስቡክ ፔጅ ጀመርና እኔና ወንድምህ በ ከሁለት ሺ ሰው በላይ አድ ማረግ ጀመርን። እና ይህን አድ ማረግ ስንጀመር ሰው ጠቅላላ የምናየው አድ የምናለገው ጠቅላላ ወጣቶች ሆኖ ተገኘ። እና ወጣቶች ሲሆኑ እነዚህ ምስ ልጆች ሞ የእኛን ካልቸር የኛን ስለ ኢትዮጵያነት እዚህ ተወልጦ ስላደጉ እንዴት ነው የምናሰንባቸው ብዬ በሱ ምክንያት ጀምር ነው ይህን የጀመር ነው እና እንዴት ነው አሁን ስትገናኙ ላይ ዩ ጋይዝ ምንድን ነው መንፈሱ ያለው እዛ? በጣም በጣም መንፈሱ ዋናው አንደኛው መንፈሱ ፍቅር ነው። እነዚህን ልጆች ደግሞ አብዛኛዎቹ ስለያለንበት ሲዌሽን በአብዛኛውን ነገሮች ስለማያውቁ እና ይሄንን ለማስተማር ለመሞከር ነው፣ ካልቸራችን ለማስተማር፣ ፍቅራችን ለማስተማር እና ሞስትሊ ነው ዩኒቲውን ለማስተማር ነው። ከኮሚኒቲ አንዴ ሁሉንም ጋር ካደረግላቸው በኋላ እኛ ይዘናቸውን የመጣኖችን ችግሮች ምናምን ነገር እሱ ወደ ኋላ አስቀምጦ ልጆቹን ሌላ ነገር ማስተማር ስለፈለኩኝ ምንድነው አንደኛ ነገር በፓርቲ ነገር መጎተት ጀመርኩኝ። ከዛ በኋላ በሌላ በሌላ ነገርም እያስተማርን እንቀጥላለን ብዬ ነው ያሰብኩት፣ ይሄንን እና በሱ ምክንያት ነው አሁን ኢትዮጵያ ኢንስትራሊያን እና ሰላም ኢቨንትን የጀመርነው። ሰላም ኢቨንት እና ጥሩ ሰክሰስፉልም እየሆነልን ነው። በሱ ምክንያት ነው ትና ለፕሮፊትም ብዬ ሳይሆን የተጀመረው ነገር ይሄ ስ ዩኒቲ ብዬ የጀመርኩት ነገር ነው። ለአንድነት አንድ አንድነት ለመፍጠር ባህሉን ለማስተዋወቅ ብዬ ነው የጀመርኩት እንጂ ለትርፍ ብዬ አይደለም እያልከኝ ነው። ለወደፊቱ አሁን የፊታችን ገና የኢትዮጵያ ገና አለህ እንትን አደለ ዝግጅት እስቲ ንገረን ስለዛ። በስምንት ኢቨንት አለን። አሁን በሴፕተምበር ላይ የነበረን የዓመት በዓል ነበረን። አሁን ሴፕተምበር ኤይት ላይ ኢቨንት አለን። ላስት ታይም በጣም ከሚጠበቅ በላይ ነበር ሰው የመጣው እና ይነ ፕረት ከተማ ውስጥ ብዙ ሀበሻ ስለሌለ ወጣቶችም ብዙ ስለሌለ የለ ነው፣ ግን ስቲል የመጡት ልጆች ጠቅላላ ነው። እኛ ሀበሻ ስምንሁት ደግሞ ሀበሻ ነው፣ ከሁሉም አቅጣጫ ነው። እና በአሁኑም እራሱ ኤክስፔክቴሽኑም በጣም ጥሩ ነው እና ይሄ እያደገ ይሄድ እያለ እኛም ሀሳባችንም እያደገ ይሄዳል ይሄዳል ማስተማር ምንፈልገውን ምልክ መስጠት ነው ምንፈልገው። ስለዚህ ጥሩ ነው። ኮንሰንትሬት ያደረገው እዛ የተወለዱና እዛ ያደጉ አበሾችን አንድ ላይ እንዲሰባሰቡ የሚያደርግ ዝግጅቶችን ነው የምታዘጋጁት ማለት ነው። በጣም በጣም ጥሩ በጣም ጥሩ። ወደ ሁለቱ እንመለስ። ሁለቱ አንደኛው በጣም ወጣት ሙዚቀኛ ነው። አንደኛው ደግሞ በጣም ጎበዝ የሙዚቃ ተጫዋችና አቀናባሪም ነው፣ ፕሮዲውሰርም ነው። ሁለታችሁ አሁን ናቲ፣ የምትጠይቀው ነገር ወይም ከዮኒ ማወቅ የምትፈልገው ነገር ካለ ጠይቀው። ዮኒ ደግሞ የምትመክረው ነገር ካለ አዝ ያንግ ሂዝ ቱ ያንግ ሶ ወጣት ነው በጣም ወጣት ነው እና እስቲ ከዮኒ ልጀምር። ምን ትመክረዋለህ? ለወደፊት እንትኑ ለወደፊት ጉዞ በሙዚቃ ውስጥ ጥሩ ጥያቄ ነው። ያው በሙዚቃ ውስጥ እንግዲህ እኔም እንዳልኩ ብዙ አልፍ ያለው እና ብዙ መሰናክሎች አሉትኝ እንዳልኩ ያንን ሁላ መሰናክል ለፍቅሩ የሙዚቃው ገባ ከውስጥ ከደም ውስጥ ከውስጥ ሊኖር ይገባል እና ለዛ ስትል ብዙ መስዋዕትነትን መክፈል ያው እንዳለብ ነው እና አዳዲስ አይዲያዎችን ምለ ብዙ አንጋፋ አርቲስቶች አሉ፣ በኛ ሀገር ውስጥ ሙዚቀኞችም አሉ። ከእነሱ አይቶ ምን አይነት ጥሩ ነገር ሰርተዋል የሚለውን ነገር እና እኔስ ደግሞ ምን አይነት አዲስ ነገር መፍጠር እችላለሁ የሚለውን ነገር እሱን አገናዝሮ ያው የማይደርስበት ቦታ የለም። እውነቴን ነው የምልህና ሰው ዶንጊቫፕ ነው የምለው ዶንጊቫፕ ትብልሃል። ናዚ የምጠይቀው ነገር አለ ዮኒን ኦኬ፣ ሰምቼዋለሁ። በጣም ደስ ይል ምክር ነው የሰጠኝ። እስካሁንም እንግዲህ ምንም የጠቀው ነገር የለም። ጥሩ ምክር ነው የሰጠኝ። ስለዚህ እናንተ ሁለታችሁ ፌስቡክ ላይ ምን አረጋችኋለሁ መሰላችሁ? ጓደኛ አረጋችሁና ትረዳዳላችሁ ማለት ነው። ወደ ናሲ ልመልስ ነው። በጣም ደስ ይለኛል። እንዴት ነው አሁን የካልቸር አሁን የካልቸር መቀላቀል አለ እና ከአማርኛው ጋር የምሰራቸው ሙዚቃዊ ሳይህ በአፍሪካን ቢት አማርኛ ትዘፍናለህ በተለያዩ ቤቶች አማርኛዎችን ትዘፍናለህ እና እንዴት ነው ይሄንን የምታዋውደው የምታዋውደው እንዴት ነው የሚመጣልህ? ኦኬ ሞስትሊ የውጭ ሀገር ዘፈን ነው የምሰማው። ብዙ የኢትዮጵያ የሀገር ውስጥ ዘፈን ብዙ አላዳምጥም እና ምንድነው ማድረገው፣ መሰረቅ የእነሱን አይነት የሙዚቃ ቃና በኢትዮጵያ ያለ ውጪ ወጣቱ፣ በኔድሜ ያሉ ልጆችን እንዲያዳምጡትና የሆነ ጥሩ ፊድባክ እንዲሰጡኝ ነው ሞስትሊ የምሰራው። እና አሁን የምሰራ የሚያስበብ ልክ እንደዚህ አይነት ነው። እኔ የውጭ ሀገር ሙዚቃዎችን በአማርኛ ጣም ማምጣት ማለት ነው ሪሚክስ ማድረግ ነው ሀሳብ ማለት ነው። በጣም አሪፍ፣ በጣም አሪፍ። ስለዚህ ለሶስታችሁ አንድ ሙዚቃ ልጋብዛችሁና ከዛ ተመልሼ እመጣለሁ። እንሰናበታቸዋለን አድማጮቻችንን። ይህ ሙዚቃ ሁላችን ድሮ ህብረት ሬት ላይ የምናየው ሙዚቃ ነው ሴሌብሬሽን። The sun is up! አድማጮቻችን በዚህ ሙዚቃ ትውስ ትውስ የሚላችሁ ነገር እንዳለ ተስፋ አረጋለሁ። ትዝታ ይወስዳችኋለሁ። ህብረት ሪት ስናይ ሴሌብሬሽን የሚደንሱ ሰዎች ናቸው። ብዙ ይህን ይህን እያልን እዚህም ዲሲ አካባቢ የሆኑ ወጣቶችን እንደዚህ ዝም ብለን ከሄኖክ ሰንቴጋ አብረን ስንዞር የጠየቅናቸው ጥያቄዎች አሉና ና ስናሰማችሁ አዲስ አመት እንግዲህ ፍሬንዶችን ማግኘት ከፍሬንዶች ጋር መገናኘት እዛ ደግሞ በቸርች ፕሮግራም አለን ሴቶቻችን ብዙ ሰዓታት የምናሳልፉ። ምን አስበሃል አዲስ አመት? ለራሴ ለራሴ እንግዲህ አዲስ አመት ብዙ ቅሎች አሉኝ። ክላሲያው ትምህርት ጀምር ያለሁት ትምህርት የተማርኩ ነው። ምን እየተማርክ ነው? ፕሮግራሚንግ፣ ኮምፒተር ፕሮግራሚንግ እማራለሁ። እና ሜይ ቢ ኮርሶችን በዛሬ ገመሰረት አስባለሁ በዚህ ትምህርቴ ላይ ፎክስ ማድረግ መልካም እድል። መልካም አዲስ አዲስ አመት እየመጣ ነው። ሁለት ቀን ነው የቀረው። ታከብራለ? የኢትዮጵያን ነው የዚህ ነው? እንዴት ነው የምታየው? አዲስ አመት ነው ለምን? ያው እንግዲህ እዚህ ሀገር ስላለው እዚህ እዚህ ሀገር ሲከበር አከብራለሁ። ኢትዮጵያ ደግሞ ያው ተወለድኩበት ያደግኩበት ነው ብዙ ሞር ሴንስ ያደርጋል ሁለቱ ነው ነው የማከብረው አዲሱ አመት ሲመጣ እንግዲህ ብዙ ሰው ይሄን አርጌው ይሄን አውጥቸው ይሄን አውርጀው ይላል። ያው ለራሱ የሚያስቀምጣቸው መስመሮች አሉ። ያንተ ምንድን ነው? ያው አዲስ አመት ኢቭ ላይ ቸርች እንሄዳለን፣ ወርሺፕ እናደርጋለን፣ እናመልካለን። ስኩል ላይ ነኝ። ሲርሴት ነው የሚሄደው አንዳንዱ ምን ይላል? ሲጋራ ማጨስ አቆማለሁ በአዲሱ አመት፣ ወይ ጂም እሄዳለሁ ብሎ በቃ በሀይል ጂም እሄዳለሁ። ጂም ለመሄድ እያሰብኩ ነው። አዲስ ነገር ሌላ ከስራ ሌላ ማለት በአዲስ አመት ብዬ አሰብኩት፣ አይደለም ጊዜ ና ማስበው ነገር ነው። በአዲስ አመት እየሆነ ነው። መልካም አዲስ አመት። አድማጮቻችን ይህ ትውልድ ፍም ሰዓት ነው። ያደመጣችሁት ሙዚቃ ይሄ ሙዚቃ ዮኒ ነው ያቀናበረው። ዮኒ ቤ ናሲ እና ጃቂ ጎሲ ናቸው። አድማጮች ማለ ወንድሞቻችን አላችሁ መስመር ላይ አሎ አለን። ሰዓታችን እንግዲህ እያለቀ ነው። አሁን እንግዲህ ሁለት ጥያቄ ነው በተከሳሳይ የምንጠይቃችሁ ይህንን ጥያቄዎች አጠር አጠር አድርጋችሁ ትመልሶኛላችሁ። መጀመሪያው የኒው ዬርስ ሬዞሉሽናችሁ ምንድን ነው? ሁለተኛው ደግሞ ማስተላለፍ የምትፈልጉት መልዕክት ካለ፣ ጨርሱ። ከዘሩ ጀምራሉ። በጣም ጥሩ ሬዞሉሽን ህስ ካለፈው አመት የተሻለ ደሞወል ነው። ጥረት ባጭሩ ለመሆን ብቻ። በጣም አሪፍ፣ ደስ ይላል። ናቲ ናቲ ናቲ ሄደህ መሰለህ፣ ይሰማል፣ ይሰማል። ሪዞሉሽንህ ምንድን ነው? ሜሴጅህ ምንድን ነው? ኦኬ፣ አሁን ላደርግ ያሰብኩት እንግዲህ በአዲስ አመት አዳዲስ ስራዎችን ይዤ ለህዝቡ መቅረብ እና መልእክት ያለው ዘፈኖችን መስጠት ነው የምንፈልገው እና ፌመስ መሆኑ። እሺ፣ የምታስተላልፈው መልእክት አለ? ማስተላለፍ የምንፈልገው እንግዲህ የኢትዮጵያን ህዝብ እንኳን አዲስ ላይ ሆነ ጮቹ ለአዲስ አመት አደረሳችሁ ነው ምለው እና ቤተሰቦችን ሰላም ማለት እፈልጋለሁ። በዓለም ውስጥ ያሉ የተለያዩ ሀገሮች ያሉ ዘመዶች ኢትዮጵያ ውስጥ ያሉ፣ በጣም ደስ ይለኛል። በጣም ደስ ይላል። እናመሰግናለን። አይ ዊሽ ዩ አ ቬሪ ፕሮስፐረስ ኒው ይር ፍሬያማ አዲስ አመት እመኝልሃለሁ። ዮኒ ውቤ የዚህ ሙዚቃ አቀናባሪ ዋናው ሰው አለ አለ ሙዚቃዎች በጣም ነው የምወዳቸው ሞቅ ያሉ ናቸው፣ ወኔ ያላቸው ውስጣቸው። የአዲስ አመት ሬዞሉሽን ምንድን ነው? እንግዲህ በአዲስ አመት ያው አዳዲስ ስራዎችን ይዤ መቅረብ ፈልጋለሁ፣ እና ከበፊቱ ሞር የሆነት የምምል በጣም ጥሩ የሆኑ ስራዎችን ይዤ መገኘት ነው ፈልገው፣ ይበልጥ አዲስ ነገር ይዞ መታየት ነው ፈልገው። ያ ነው እንግዲህ ሀሳቤ ለአዲሱ አመት። በጣም አሪፍ እንጠብቃለን። በተስፋ እንትንስ ደግሞ የምታስተላልፈው መልእክት አለ? ው የማስተላለፈው መልእክት እንግዲህ ዲዜ በመጀመሪያ ደረጃ ለአንተ በጣም የምታስተላልፈው በእውነት ፕሮግራም በጣም ወድጀው፣ ያለው አመሰግናለሁ። በእውነት ደስ ይላል የሚበረታታ ነው እና ለአድማጮች ኦንላይን ላይ ያላቸው አሁን ቀጥታ ለምትሰሙት እንኳን አደረሳችሁ እያልኩኝ የመጪው ዘመን የፍቅር የጤና የብልጽግና እንዲሆንላችሁ እመኛለሁ ሜን ሆኑ ቤንኝ እንግዲህ እንገናኛለን ያ ነው መልእክቴ። በጣም አሪፍ፣ ደስ ይላል። ዮኒቤ የኒቤ፣ እናመሰግናለን። ናቲ ወይም ናት ተርነር ዘሩ ከአውስትራሊያ፣ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ዲጄ ፋሱ ነበር እስካሁን ሳስተናግዳቸው የነበረው። ከዚህ ከአሜሪካን ድምፅ በቀጥታ የሚተላለፈው ጋቢ ና ቪኦኤ የሰኘው ፕሮግራማችን ነበረ። እንግዲህ ወደ መጨረሻው ላይ የደረስ ነው። ፌስቡክና ትዊተር አለን፣ ቪኦኤ አምሃሪክ ይሰኛል። እዛ የገባችሁ ሀሽታግ ጋቢ ና ቪኦኤ ብላችሁ ብትልኩልን ሜሴጅ ይደርሰናል። ጥያቄዎች እንቀበላለን፣ መልሰን ወደ እናንተ እናደርሰዋለን። ከዛ ውጭ ደግሞ የቪኦኤም ዌብሳይት አለ፣ እሱን መጠቀም ትችላላችሁ። እዛ ላይ የጋቢ ፔጅ አለ። ጨርሰን እንወዳችኋለን። መልካም ጊዜ፣ መልካም 2016 ነው።